ነጋትኑ ቡላ ከኒስን ኬሱ ሜሴ አንጉሡታ አምሬቲ አማ ሰገንታ አፋን አማርያም ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት አስራ ሰባት ሁለት ሺህ አስራ ሶስት አመተ ምህረት ዝግጅታችን አሁን ጀመረ። የእኛ ሀሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረጉ? ትግራይ ውስጥ ሆኖ ከፋይ ለሚለው ሰው እኔ ያለው አይከፋህም ማለት እንድንችል ነው። መተከል ሆኖ አንገት የሰበሩ ሰዎች አሉ። ቀና በሉ እኛ እያለን አይከፋችሁም እንድንላቸው ነው። በእቴጌ ጣይቱ ሆቴል እየተካሄደ በሚገኘው የትግራይና የመተከል የድጋፍ ማሰባሰቢያ ስነስርዓት ላይ ለአርቲስቶች ካደረገው ንግግር የተቀነጨበን የሰማችሁት። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ ነጥብ ሶስት ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስትልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ዩናይትድ ስቴትስ በያዝነው ዓመት መገባደጃ ምርጫ በሚካሄድበት ወቅት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤትን መልሳ ለመቀላቀል የምትሻ መሆኑን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን በዛሬ ዕለት በቪዲዮ አማካኝነት ለምክር ቤቱ ባሰሙት ንግግራቸው በምክር ቤቱ የነበረንን መቀመጫ ለማግኘት በምናደርገው በዚህ ጥረት የሁሉም የተባበሩት መንግስታት አባል አገሮች ድጋፍ እንዲሰጠን በትህትና እንጠይቃለን ሲሉ ነው ጥሪ ያሰሙት። አርባ ሰባት መቀመጫዎች ያሉት ምክር ቤት ለሶስት ዓመት የስራ ጊዜ የሚዘልቅ ሲሆን ብሊንከን እንደገለጡትም ዩናይትድ ስቴትስ ያቀረበችው ጥያቄ እንደ አውሮፓውያን የዘመን አቆጣጠር ከ2022 እስከ 2024 ያለውን የአገልግሎት ዘመን የሚመለከት ነው። ዩናይትድ ስቴትስ በቀድሞ ፕሬዚዳንት ዶናልድ ትራምፕ አስተዳደር ምክር ቤቱ ኢፍትሃዊ በሆነ መንገድ በእስራኤል ላይ አነጣጥሯል፣ እንዲሁም ደካማ የሰብአዊ መብት አያያዝ ሪከርድ ያላቸውን በርካታ ሀገሮች በአባልነት ተቀብለዋል የሚሉ መከራከሪያዎችን በማቅረብ ነበር በጊዜው ከምክር ቤቱ ለመውጣት ደረስኩ ያለችውን ውሳኔ ይፋ ያደረገችው። ብሊንከን አክለውም ዩናይትድ ስቴትስ በምክር ቤቱ በንቃት መሳተፏን ስትቀጥል የሰብአዊ ምክር ቤቱም አሰራሩን መመርመር አለበት ነው ያሉት። ይህም በእስራኤል ላይ የሚደረግ ያሉትን የበዛ ትኩረትም ይጨምራል ብለዋል። በሚያንማር በህዝብ የተመረጠ የሲቪል መንግስት በጦር ሰራዊቱ በኃይል ከስልጣን መነሳቱን ተከትሎ በዚያች ሀገር የተቀሰቀሰውን የፖለቲካ ቀውስ ለመፍታት የሚያንማር ጎረቤቶች የያዙትን ጥረት አጠናቅረው መቀጠላቸው ተገለጠ። የወታደራዊ ሁንታ የውጭ ጉዳይ ሚኒስትር ዉና ሙዋንግሉዊን በዛሬው ዕለት ከታይላንዱ ጠቅላይ ሚኒስትር ፕራያት ቻን ኦቻ እና ከውጭ ጉዳይ ሚኒስትር ዳን ፕራሙ ዱዊና ጋር ለመወያየት ወደ ባንኮክ ማቅናታቸውን የታይ መንግስት ምንጮች አመለከቱ። የኢንዶኔዥያ ውጭ ጉዳይ ሚኒስትር ሬንቶ ማርሱዲም በሚያንማር ባለው ሁኔታ ዙሪያ ለመነጋገር በተመሳሳይ ታይ መግባታቸው ታውቀዋል። የሮይተርስ ዜና ወኪል የታይላንድ የውጭ ጉዳይ ሚኒስትር ምንጮችን ጠቅሶ እንደዘገበው ሬንቶ እና ኡና ሙዋንግሉዊን ዛሬ ተገናኝተው ተነጋግረዋል። የሚያንማሩ ወታደራዊ ሁንታ በአንድ ዓመት ጊዜ ውስጥ አዲስ ምርጫ ለማካሄድ የገባውን ቃል ይጠብቅ ዘንድ ስትል ጃካርታ የደቡብ ምስራቅ እስያ በይነ መንግስታት አባል አገሮች ግፊት እንዲያደርጉ ጥረት እያደረገች ነው የሚለውን ዜና ተከትሎ ትላንት ማክሰኞ ያንጎን በሚገኘው የኢንዶኔዥያ ኤምባሲ ደጃፍ ከፍተኛ ተቃውሞ ተካሂደዋል። ሰልፈኞቹ ኢንዶኔዥያ በጦር ሰራዊቱ በኃይል ስልጣን የተወገዱት የአንሳን ሱቺ ብሔራዊ ዴሞክራሲያዊ ሊክ በከፍተኛ ድምፅ ብልጫ ያሸነፈበትን የህዳሩን ምርጫ ውጤት እንድታከብር ሲሉ ነው ያሳሰቡት። የኢንዶኔዥያ የውጭ ጉዳይ ሚኒስትር ቃል አቀባይ ቴኮፋይዛሱ የዜና ዘገባውን በማስተባበል ለጋዜጠኞች በሰጡት መግለጫ በሚያንማር አዲስ ምርጫ እንዲካሄድ መደገፍ በጭራሽ የኢንዶኔዥያ አቋም አይደለም ብለዋል። በጠነ ሰፊ የምርጫ ማጭበርበር ተፈጽሟል በሚል ውንጀላ ሱቺን እና ሌሎች የሲቪል መንግስቱን አባላት ያሰረው የሚያንማር ጦር ሰራዊትን በመቃወም ካለፈው ወር መገባደጃ አንስቶ በመላው ሚያንማር ህዝባዊ ተቃውሞዎች በየዕለቱ በመካሄድም ላይ ናቸው። የዩናይት ስቴትስ የህግ መወሰኛ ምክር ቤት በተባበሩት መንግስታት የዩናይት ስቴትስ ቋሚ ልዑክ እንዲሆኑ የታጩትን የነባሯን ዲፕሎማት ሊንዳ ቶማስ ግሪንፊልድን ሹመት አጸደቀ። ለአሜሪካ ድምጽ የዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲሴን የቶማስ ግሪንፊልድ ብቃት በዓለም አቀፉ መድረክ እንደ ቻይና ባሉ ሀገሮች የሚፈትን ይመስላል ስትል ያጠናቀረችውን ዘገባ ድርጅት ደስታ ያቀርበዋል። አንዳንድ የሪፐብሊካን አባላት ባቀረቡት ተቃውሞ ምንም እንኳ ሂደቱን ያዘገየው ቢሆንም አምባሳደር ሊንዳ ቶማስ ግሪንፊልድ ከሁለቱም የምክር ቤት አባላት 78 ለ20 በሆነ ድምፅ ከፍተኛ ድጋፍ አግኝተዋል። ትናንት ማክሰኞ በተባበሩት መንግስታት ወኪልነት የታጩትን የዲፕሎማቷን ሹመት ለማጽደቅ ሃያ የሪፐብሊካን ምክር ቤት አባላት ከዲሞክራቶቹ ጋር አብረዋል። ባለፈው ወር የዲፕሎማቷን ሹመት ለማጽደቅ በነበረው የክርክር ሂደት አንዳንድ የምክር ቤት አባላት ቶማስ ግሪንፊልድ በኮሚኒ ቱ የቻይና መንግስት ላይ ያላቸው አቋም የተለሳለሰ ሊሆን ይችላል የሚል ቅሬታ አስነስቶ ነበር። ለተባበሩት መንግስታት አምባሳደርነት የታጩት ዲፕሎማቷ ሊንዳ ግሪንፊልድ ግን ለቻይና የተመቸነው ከሁሉም ቦታ እየለቀቅን በመውጣታችን ነው ይላሉ። በተለይ በተለይ ቻይና የተባበሩት መንግስታትን ተቋማት ሁሉ በመጠቀም ከአሜሪካ ተቋማትና እሴቶች ተቃራኒ በሆነ መንገድ የራሷን አምባገነን አጀንዳ ለማራመድ ተጠቅማበታለች። ይህ የሆነው ደግሞ እኛ ከሁሉም ቦታ እየለቀቅን በመውጣታችን ነው። ከአሁን በኋላ እኔ በኃላፊነት እስካለው ድረስ ይህ አይደገምም። ይህን አባባል በመደገፍ የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ማክሰኞ በሰጡት መግለጫ ቻይና በዓለም ላይ የምታደርገውን ነገር ሁሉ ለመመከት ጥንካሬ የሚሰጠን የአሜሪካ እሴቶች እና የዩናይትድ ስቴትስ አጋሮች ትብብር ነው ብለዋል። ቃል አቀባዩ አያይዘውም ቻይናን ለብቻችን መግጠም ስንፈልግ ልክ ከዚህ በፊት እንዳደረግ ነው፣ በተለይ በጋራና ሁሉንም አስተባብረን ከምናገኘው አንጻር ሲስተያይ ውጤቱ እጅግ አነስተኛ ነው ብለዋል። ግሪን ፊልድ በ35 ዓመት የዲፕሎማት አገልግሎታቸው በዲሞክራትና ሪፐብሊካን አስተዳደሮች ውስጥ በመስራት የተካበተ ልምድ አላቸው። በአፍሪካ ጉዳዮች ባላቸው ልዩ እውቀት በላይቤሪያ አምባሳደር ሆነው የሰሩ ሲሆን በኬንያ ጋምቢያና ናይጄሪያም ውስጥ በኃላፊነት ሰርተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ12765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 17 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ ስ ጋር በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ ንለፍ። በደቡብ ክልል የኮንሶ ዞን የኢዜማ ፓርቲ አባላት የምርጫ ቅስቀሳ በሚያደርጉበት ወቅት በጸጥታ ኃይሎች መያዛቸውን ሲያዙም መደብደባቸውን እና መቁሰላቸውን ለሁለት ቀናት ከታሰሩ በኋላም ትላንት ማምሻውን ከእስር መለቀቃቸውን ኢዜማ ለአሜሪካ ድምጽ ገልጿል። የኮንሶ ዞን ሰላምና ጸጥታ መምሪያ በኢዜማ ምርጫ ቅስቀሳ ምክንያት የታሰረ ሰው አለመኖሩን ጠቅሶ መንግስት ፈርሷል የሚል አሉባልታ ባልታ በአደባባይ ሲያውጁና ህገ ወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን ተናግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። አስራ አንድ የፓርቲያቸው አባላት በደቡብ ክልል ኮንሶ ዞን የምርጫ ቅስቀሳ በማድረግ ላይ ሳሉ መታሰራቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የህዝብ ግንኙነት ኃላፊ አቶ ናትን አልፈለቀም ለቪኦኤ በስልክ ተናግሯል። የፓርቲው አባላት ለሶስት ቀናት ከታሰሩ በኋላ ትናንት ማምሻውን ከእስር ቤት መውጣታቸውና በተያዙበት ወቅት መደብደባቸውም ገልጧል። እዛ የሚገኘው የእኛ አባሎች በ2013 የሚካሄደውን ምርጫ ተከትሎ በወጣዊ ጊዜ ሰሌዳ መሰረት የምርጫ ቀስቀሳቸውን ከየካቲት ጀምሮ ማድረግ አስበው በአካባቢ ላሉ የሚመለከታቸው አካላት ቀድመው አሳውቀው ነበር። ግን ከዛ በፊት ታቅዶ የተሰረዘ እና የተላለፈ ሰልፍ ስላለ ማድረግ እንደማይችሉ ሲነገራቸው ቀድመን ያሳወቅ ነው የምርጫ ቀስቀሳ በሀገር አቀፍ ደረጃ የሚታወቅም ቢሆን ችግር ከሚፈጠር ብለው ቅስቀሳቸውን አቆይተው ነበረ። ግን በአካባቢ ይደረጋል የተባለው ሰልፍ ከተደረገ በኋላ ምርጫ ቅስቀሳ ለማድረግ ሲወጡ በአካባቢ ያሉ የጸጥታ ኃይሎች ድብደባና እስር ገጥሟቸዋል። እሑድ ዕለት ነው ይህ የተፈጸመው። አሁን ግን ትናንትና አባሎቻችን ከእስር ተፈተዋል። የተጎዱ አሉ። ጥቃት የደረሰባቸው ድብደባ ደርሶባቸዋል። የታሰሩት አባሎቻችን ከመታሰራቸው በፊት ድብደባ ተፈጽሞባቸዋል። ቀድሞ የተያዘ ፕሮግራም ስለነበረ ነው። ከመንግስት አካላት ጋር ተጋጩት ወይስ እንዴት ነው? እኛ ባለን መረጃ መጀመሪያ ለመንግስት የድጋፍ ሰልፍ ይደረጋል የተባለው የካቲት አራት ነበረ። የካቲት አራት ቀን የነበረው ሰልፍ ተሰርዞ የምርጫ ቅስቀሳ እንዲደረግ በተያያዘበት የጊዜ ሰሌዳ ሲደረግ ያንኑ አውቀው የእኛ አባላት የምርጫ ቅስቀሳቸውን ከማድረግ ተቆጠበ ነበር። ሰልፉ ከተካሄደ በኋላ ነው ወደ ቅስቀሳ የገቡት። ከዛ በኋላ ነው እሱንም ድብደባው የደረሰባቸው የፓርቲው አባላት ሲታሰሩ የኢዜማ አርማ መያዛቸውን የፓርቲውን የምርጫ ምልክት ያለበት ካናቴራ ወይም ቲሸርት ለብሰው እንደነበር በኮንቶ ዞን የኢዜማ ፓርቲ ምክትል ሊቀመንበር አቶ ፍቅሩ ብርሃኑ ተናግሯል። የታሰሩ የፓርቲው አባላት ከ11 በላይ መሆናቸውንም ገልጧል። ግማሹን ደብድቦ ከላይ ሴዜካቸውንም ቀምተው ወሰዷቸው ወደ ኋላ መልሰው ዘጠኝ ኪሎ ሜትር ኮልሜ ፖሊስ ጣቢያ ውስጥ አሰሯቸው። መኪናውንም ሌላ የኢዜማ ቲሸርት የለበሰ እንግዲህ ልጆቹ ቲሸርት ለብሰዋል። መጀመሪያ እየሸጡም ነው የራሳቸውም ለብሰዋል ሌላ አጋጣሚ ቲሸርት ለብሶ በሞተር ሲያልፍ ያለ ልጅ ደግሞ እሳ እሱንም ጭምር ወስደው አስራ አንድ ሰዎች አድርሰው ሄደው አሰሩ። ኮልሜ ፖሊስ ጣቢያ ላይ እንደገና እሳ ከተማ ላይ ኮልሜ ከተማ ላይ ቲሸርቱ መጀመሪያ ገዝተው የለበሱ ሰዎችን እየቀጠቀጡ እየደበደቧቸው ሁለት ሐኪሞች እንደውም አንዱ በጣም ተጎድቷል። በጠመንጃ ሳንጃ ወቅተው ብሽሽት አካባቢ ነው፣ እዛ ላይ ወቅተው ልጁ ሐኪም ነው እንግዲህ የዘማ ቲሸርት ለለበሰ ብቻ ተቀጥጠው፣ እንደገና ደግሞ ያሉ ጉዳት ደርሶበት እዛ ታሰሩ። በሌላ መልኩ ደግሞ ገና ወረዳ የሚባል የሰርጎ ቀበሌ የሚባል ላይ ልጆች እንደዚህ ዚህ ሸርቱን ብቻ ስለለበሱ የቀበሌ አመራርና ሚሊሻ ተሰብስቦ ልጆቹን ቀጥቶ ይህ ሸርቱን ቀዳዶ ቀዳዶ ነው። ምናልባት ምስል በማህበራዊ ሚዲያም በተለያየ መልክም ተለቋል። ሶስት ልጆችን አሰሩ። ከውሃ እንደገና ሌላም ፈልጎ ሁለት ተጨማሪ አሰሩ። አንድ ላይ አምስት ሰው ነው ታሰረው። እነሱ አሁን ትላንትና ማታ ነው የተፈቱት። ኮልሜ የታሰሩትም እነዚህ አስራ ሶስት ሰዎች ውስጥ የተጎዱትን ቀድሞ ካወጡ በኋላ አስራ አንዱ ሰዎች እነሱም ትላንትና ማታ ነው ያወጣቸው። በሌላም በጋራ ቀበሌም ልጆች እንደዚህ ልብስ ተቀዶባቸዋል፣ ተደብድበዋል። በዶቀቱ ቀበሌም ልብስ ተቀዶበታል፣ አንድ ልጅ ተደብድበዋል። እንደዛ ሰው ሶርቦ የሚባል ቀበሌ ላይም እንደዚህ ወገባ ሰጥረዋል። በዞኑ በሌሎች ቀበሌያትም ተመሳሳይ ችግር እንዳጋጠማቸው አስታውቀው ፓርቲው በአካባቢ ብሔራዊ መንግስት ጫና እየተደረገበት ነው ስልም ከሰዋል። ባርዳችን ላይ ከፍተኛ ጫና ነው እየተደረገብን ያለው ማህበራዊ ኑሮ ላይ ራሱ። በደራ ቀበሌ ሰዎች የእኛ አባል ስለሆኑ ብቻ መንግስት ከማያቀርባቸው ጥቅማ ጥቅሞች በማህበር ከተደራጁበት ይፈናቀላሉ። ይሄ ነው እየተደረገ ያለውና እጅግ በጣም አሳሳቢ ነው። እንግዲህ ከተማ ላይ አሁን ሰው እነሱ ቅስቀሳ በየአዳራሽ በየጊዜው እያደረጉ ወደ ቀበላትም እንደ ልባቸው በመንግስት ሀብት በሞተር በመኪና እየተንቀሳቀሱ በመንግስት ገንዘብ እየሰሩ እኛ ግን በራሳችን ጽፌት ቤት እንኳን መሰብሰብ እንዳንችል የሚደረግ ነው። በፊትም እያደረጉ ነበረ። ትንሽ ጋብ ስል አሁን ደግሞ እንደገና የሁሉ ሁሉ ወቀባ ሲጀምር ከተማ ላይ እንዳንንቀሳቀስ ተደርገናል። የኮንሶ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ወላሎ በዞኑ በሚገኘው በኢዘማ ምርጫ ቄስከሳ ምክንያት የታሰረ ሰው አለ መኖሩን ተናግረው ነገር ግን መንግስት ፈርሷል የሚል አሉባልታ በአደባባይ ሲያውጁና ህገወጥ ድርጊት ሲፈጽሙ የተያዙ ግለሰቦች መኖራቸውን አስታውቀዋል። እየሮጡ ይህ ህገ መንግስታዊ የሆነ ሰንደቅ ዓላማ በመያዝ መንግስት የለም መንግስት ፈርሷል ሰላማ ሳልፍ ውጡ እና እና ብክብትን ለመቀጠፍ በየ እንትኑ ስንቀሳቀሱ እና መንግስት የለም ሲባል እንግዲህ መንግስት ከፈረሰ በኋላ ፈረሰ ከተባለ እንግዲህ ይህን እንደሚከተል ይታወቃል። ያን ውስብስብ ተጥፋት ችግሩን እንደገና ደግሞ እንዲያገረሽ የሚያደርግ ግለሰቦት በፈጸሙት ወንጀል እንጂ ይዘማ እንዴትኛው ተፎካካሪ ፓርቲ የራሱን ፕሮግራም እና ዓላማ ወርዶ ነው አወያይቶ አሁን ለእነሱም ፕሮግራማቸውም ማናቸውም ነገሩ አተበር ይበገኛል ብሎ ያለሁን ሰው በምርጫ ካርዱ የምለየው እንጂ በሁከትና በምትግጥ አይደለም። ስለዚህ ኢዜማን የሚወክሉ አይደለም፣ በኢዜማ ካባ መነገር ስለሌለባቸው ኢዜማን የሚገልጹ አይደለም። አቶ ናትናኤል ግን በዚህ ሀሳብ አይስማሙም። የታሰሩ ግለሰቦች የፓርቲያችን አባላት ናቸው። ፓርቲያችን ደግሞ የምርጫ ቅስቀሳ የሚያደርገው የአባላትና የደጋፊዎች ስነ ምግባር ደንብና መመሪያ በመከተል ነው ብሏል። ቅስቀሳቸው ፍጹም ህግን ያከበረ ሰላማዊ እና የሌሎች የፖለቲካ ፓርቲዎችን የመቀስቀስ መብት ባከበረ መልኩ ነው እያደረጉ የሚገኙት ለዚህም መመሪያውን አድርሰናል ስልጠና ሰጠናል እንደዚህ አይነት ስራ ውስጥ የሚሳተፉ አይሆንም በአጠቃላይ ምርጫ በሚደረግባቸው አካባቢዎች በአራት መቶ አርባ ስምንት የምርጫ ወረዳዎች ነው ለመወዳደር እየተንቀሳቀስን ያለ ነው አራት መቶ ስድስት በሚሆኑት ውስጥ የራሳችንን የእጩዎች የመመልሚያ ሂደት ተከትለው የተመረጡ እጩዎች አዘጋጅተናል ከዛ ውስጥ ኮንሶ አንደኛው ነው በተፎካካሪ ፓርቲዎች ላይ ጫና እየተደረገ ነው በማለት በአካባቢ መንግስት ላይ የሚቀርበውን ክስና ወቀሳ አቶ ሀሰን አጣጥለዋል። ይልቁንስ መንግስት ሀገሪቱ ትክክለኛ የመድበለ ፓርቲ ስርአት ለመከተል ያደረገ ያለው እንቅስቃሴ እንድሳካና ምርጫው ፍትሐዊ ዴሞክራሲያዊና ሰላማዊ እንዲሆን እየሰራ መሆኑን ተናግሯል። በሌላ በኩል ኮንሶ ሰላማዊ እንዳትሆን የማይፈልጉ አካላት ይህንን ሽፋን በማድረግ የሚያደርጉት ሴራ መሆኑንም አቶ ሀሰን ጠቅሰዋል። ወጣ ያሉ ነገሮች ናቸው ያሉትና የሚመከሩ ከሆነ ኢንፎርሜሽን ማግኝተው ተመክረው የትኛውም ፓርቲ የአካባቢውን ሰላም ማስጠበቅ የፈጣ ጉዳይ፣ የጋራ ጉዳይ እንደሆነ አውቀው በጋራ መሰራት አለበት። ውበትና ብትግል ባይፈጽሙ መልካም ነው የሚል ነገር አለ። በምርጫ ቅስቀሳና በአጠቃላይ ሂደቱ ወቅት በተለይ በትንሽ ከተሞች ፓርቲዎች በተመሳሳይ ቀንና ቦታም የሚያደርጉት የምርጫ ቅስቀሳዎች ለግጭት ምክንያት እንዳይሆኑ የሚከለክል በግልጽ የተቀመጠ መመሪያ ስለመኖር አለመኖሩ የታወቀ ነገር የለም። ይህ በእንዲህ እንዳለ ዛሬ ጠዋት ከፌዴራልና ከክልል አመራሮች ጋር በመጪው ሴኔት ስለሚካሄደው ምርጫ መወያየታቸውን በትዊተር ገጻቸው የገለጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመንግስትና የፓርቲ ስራዎች እንዲሁም ኃላፊነቶች አንድ ተደርጎ እንዳይቆጠሩ ግልጽ መለያዎችን አስቀምጠናል ብለዋል። በጉጉት በምንጠብቀው ባሉት በዚህ ምርጫ የመንግስት ኃላፊነት ሰላማዊ ነፃና ፍትሐዊ ምርጫ እንዲካሄድ ማድረግ ነው ብሏል። በዚሁ መሰረት የክልል ብሔራዊ መንግስታትም በምርጫው ሂደት ተወዳዳሪ የፖለቲካ ፓርቲዎች ውጤታማ ተሳትፎ እንዲያደርጉ ለማገዝ ቁርጠኝነትንም አሳይቷል ስሉም ጽፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሃዋሳም እየተከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባ እንለፍ። የብሔርና የፖለቲካ አመለካከት ልዩነት በሰብአዊ እንቅስቃሴዎች ላይ ተጽዕኖ ሊፈጥር እንደማይገባ በትግራይና መተከል ለሚገኙ ዜጎች ድጋፍ እያሰባሰበ የሚገኘው አንጋፋው አርቲስትና የሰብአዊ መብት ተሟጋጅ ታማኝ በየነ ጥሪ አቅርቧል። በአርቲስቱ የሚመራው ዓለም አቀፍ ትብብር ለኢትዮጵያውያን መብት በትግራይና በመተከል ለሚገኙ ዜጎች የጀመረውን ድጋፍ የማሰባሰብ እንቅስቃሴ በአዲስ አበባ ቀጥሏል። የእንቅስቃሴ ዋና ዓላማም የልዩነትን መንፈስ መስበር ነው ብሏል ታማኝ በየነ። ሰብአዊ በሆነ ጉዳይ ላይ ተከፋፍለን አንችለውም ያሉት ደግሞ ለእንቅስቃሴው ድጋፋቸውን የገለጹ አርቲስቶች ናቸው። እስክንድር ፍሬው በቴጌ ጣይቱ ሆቴል የነበረውን ስነ ስርአት ተከታትሎታል። በቴጌ ሆቴል በተካሄደ ስነ ስርዓት ላይ እንደተገለጸው የብሔር አጥርና የፖለቲካ አመለካከት ልዩነት በሰብአዊ ድጋፍ እንቅስቃሴዎች ላይ የራሱን ተጽዕኖ አሳድሯል። ሰብአዊ ድጋፍ በማሰባሰብ እንቅስቃሴዎቹ የሚታወቀው አንጋፋ አርቲስት፣ የሰብአዊ መብት ተሟጋችና በጎ አድራጊ ታማኝ በየነ ለሙያ አጋሮቹና ለመሰል በጎ አድራጊዎች አብራራው ይህንኑ ነው። ከቤንሻንጉል ጉሙዝ ክልል መተከል ዞን የተፈናቀሉ ዜጎችንና በትግራይ ጦርነት ለችግር የተጋለጡ ወገኖችን ለመደገፍ ተጀምረው የነበሩና እንቅፋት የገጠማቸው ጥረቶችን ደግሞ በቅርብ ምሳሌነት ጠቅሷል። እንቅፋት ዱላ ይመጣባቸዋል። ስድብ አለ። ትችት አለ። ይህን ማለፍ ያስፈልጋል። ከዚህ በፊት አንዳንድ አርቲስቶች እርዳታ ለማድረግ ሞክረው ገና ሲወጡ ተቀጥቅጠው ሸሽተዋል። ህብረተሰቡ ሊያስብ ይገባል። እነዚህ የጥበብ ሰዎች ያላቸውን ተቀባይነት፣ ተሰሚነት ተከታዮቻቸውን አስተባብረው መልካም እንዲያደርጉ ማበረታታት ሲገባ በወጡ ቁጥር መኮርኮም ጀግና ያሳጣል፣ መሪ ያሳጣል፣ ሰው ያሳጣል። አስቡ። መልካም የሚያደርግን ሰው አቅጣጫ ማሳየት ነው። ቢሳሳት እንኳን ኖ፣ ኖ፣ ኖ በዚህ በኩል ይባላል እንጂ እንደ ጠላት መቀጥቀጥና ከአካባቢ አካባቢያችን እንዲርቅ ማድረግ አብሮናታችንን ያጠፋዋል። ዛሬ ብዙ ጥሪ አድርገናል። አስራ ስንተኛ ቀናችን ነው። ጧት ጧት መተን ማታ ነው የምንሄደው። ከዚህ ፀሐይ ተፈራርቆብናል። ይህን የምናደርገው ውዳሴ ለማግኘት አይደለም፣ ዝና ለማግኘት አይደለም። በዚህ ዝና አይገኝም። መለመን ዝና አያስመጣም። ግን የነገ ድልድይ መስራት አለብን። በአርቲስት ታማኝ በየነ የተጀመረውና መሰረቱን ዋሽንግተን ያደረገው ዓለም አቀፍ ትብብር ለኢትዮጵያውያን መብት በትግራይና በመተከል ለሚገኙ ዜጎች ድጋፍ የማሰባሰብ ጥረቱን የቀጠለውም በዚሁ በቴጌጣዊቱ ሆቴል ነው። ትብብሩ በዚሁ ሆቴል ባዘጋጀው ድንኳን ከጠዋት እስከ ማታ ከበጎ አድራጊዎች የሚመጡ ድጋፎችን ሲቀበል ይውላል። እነሆ ትናንት ተራው የአርቲስቶቹ ነበር። ከትናንት እስከ ዛሬ ያሉ አንጋፋና ወጣት አርቲስቶች የገንዘብ የምግብና ምግብ ነክ ያልሆኑ ድጋፎችን ለግሰዋል። ኢትዮጵያውያኑ አርቲስቶች ያደረጉት ድጋፍ የሰፋ ትርጉም እንዳለውም ነው ታማኝ በየነ በሥነ ሥርዓቱ ላይ የተናገረው። አገራችን ያለው የፖለቲካ መዋቅር በብሔር የተደራጀ ስለሆነ አጥሩ በጣም ሰፊ በየቦታው አጥራል ስለዚህ ከሰውነታችን ከኢትዮጵያዊነታችን ከዜግነታችን ተገልለን የትግራይ ችግር ነው የአማራ ችግር ነው የኦሮሞ ችግር ነው ብለን ዳር እንድንቆም ተደርገናል። ይህን መንፈስ መስበር ስለፈለግን እንጂ ከኛ የተሻለ አቅምና ጉልበት ዩናይትድ ኔሽን አለው፣ አውሮፓ ህብረት አለው፣ አሜሪካ አለው። እነሱ በአንድ ቀን ይህንን ድንኳን የሚሞላ እህል ሊሰጡን ይችላሉ። የኛ ሀሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረግኩ ትግራይ ውስጥ ሆኖ ከፋይ ለሚለው ሰው እኔ ያለው አይከፋህም ማለት እንድንችል ነው። መተከል ሆኖ አንገት የሰበሩ ሰዎች አሉ። ቀና በሉ፣ እኛ እያለን አይከፋችሁም እንድንላቸው ነው። የፖለቲካ እምነት ሁላችንም አለን፣ አንስማማም። በፖለቲካ መስማማትም አይጠበቅብን። እንደ ሰው፣ እንደ ዜጋ፣ እንደ ኢትዮጵያዊ ግን የሄዳ የኛ እዳ ነው። ዳር ቆመን ልክ ሌላ አገር እንደ ተደረገ እንዲህ ብለን አሻግረን የምናየው ምን ሆነን ነው? ይህን መንፈስ ነው መስወር የሚያስፈልገው። ዛሬ ያረጋችሁት ይህንን ነው። እኛ ይመለከተናል። ትግራይ ውስጥ ነው የሚያለቅ ሰው ኢትዮጵያዊ፣ የኔ ወገን ነው። አይክፋህ፣ እኔ እያለሁ ይሄ የአቅሜን አደርጋለሁ እንድትሉ ነበር። አድርጋችሁታል፣ እግዚአብሔር ይስጣችሁ። አርቲስት ታማኝ በየነ ለአሜሪካ ድምጽ ሲናገርም የብሄር ክፍፍልና የፖለቲካ አመለካከት ልዩነት በሰብአዊ ድጋፍ እንቅስቃሴዎች ላይ የሚያሳድሩት ተጽዕኖ ግልጽ መሆኑን አመልክቷል። አገር በሙሉ በብሔር ነው የተሸነሸነው። የምታስብ የሚፈቀድልህ በብሔርህ ነው። ስለዚህ መዋቅሩ ጋ ነው የምትላተመው። ያን አልፈው የሚመጡ አሉ። ዜጎች አሁን ከሆሳና ለህክምና መተን ብለው ምሳሌ ይገቡ ሲሉ ያልሰሙ እናቶች ናቸው። መተው ምንድነው እንደ ይሄማ የኛ ጉዳይ ነው ያሉ ይሄን ነው የምንፈልገው። ዛሬ ሀሳባችን ለመቶ ሚሊዮን አልደረሰ ይሆናል ግን ቀስ ብሎ ይደርሳል። ከፍቶት የሚያነባ ሰው አይዞ እኔ እኮ አለሁልህ የሚለው ድምፅ ሲያገኝ ይበረታታል። እያንዳንዷን ድምፅ ነው የምንቆጥረው። በዚህ አንፃር ጥሩ ነው ያለ። ነው መሰናክል በጣም ትልቅ መሰናክል ገጥሞናል። በዚህ እንዳልኩ በብሔር ፖለቲካ የተቧደኑት ድርጅት ያቋቋሙ ምን ያሉት የፖለቲካ አቋምህን ወስደው ከሱ መቀበል ማለት እሱ ያለበት ሁሉ የጠላት ነው እንደዚህ ምን መንፈስ አላቸው የሀሳብ ልክ ሊሆን ይችላሉ። በተግባር ግን ምን ይጠቅማል? አሁን እሱ ለራበው ከንፈሩ ለደረቀ ለተጨነቀ ሰው እኔን መስደብ ውሃ አያጠጣም። እኔን መርገብ የከፋውን ሰው ቀና አያደርግም። ለእሱ ጊዜ ያለን አሁን እሱ እንስበረውና ዳቦም ውሃም ተስፋም መስጠከቻል ሌላውን እንደርስበታለን ነው። እንግዲህ ከሳምንት በላይ ሆኖናል። ደስ ብሎናል። ዛሬ እንደምታዩ የአርቲስቶች የኪነጥበብ ባለሙያዎች ነው በብዛት እየመጡ ነው። ሀሙስ የባለስልጣናት ነው። ከጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ የመንግስት ባለስልጣኖች እንደ ዜጋ መጥተው ኃላፊነታቸው እንዲወጡ ለህዝባችን ከፖለቲካ እንትናችን ውጭ ግዴታ አለብን እንዲሉ ይህን እያደረግን ነውና፣ ጥሩ ነው። ጥሩ እንቅስቃሴ ነው። ሀሳብ ነው። ሀሳብ ነው እንጂ ገንዘብና ማቴሪያል ነው አሁን አይደለም የምናየው። ጠቅላይ ሚኒስትሩ ስትል በጽፈት ቤታቸው በኩል እንዲመጡ በጽፈት ቤት በኩል አቅርበናል። ይሄ ደግሞ የመንግስት ባለስልጣናት ይገኙበታል በተባለው መዋቅር በኩል ደብዳቤ አደርሰናል እንደሚመጡ ነው ተስፋ የምናደርገው። የታማኝ መልእክት ማሳረጊያም የብሔር ጉዳይና የፖለቲካ ልዩነት የሰብአዊ ድጋፍ እንቅስቃሴዎችን ሊያውኩ አይገባም የሚል ነው። በስነ ስርዓቱ ላይ የተገኙ ታዋቂ አርቲስቶችም ተመሳሳይ ሀሳብ አንጸባርቀዋል። ድምጻዊ ጸጋዬ እሸቱ ከነዚህ አንዱ ነው። ሰብአዊ በሆነ ነገር ላይ መልካም በሆኑ ነገሮች ላይ ተከፋፍለል አንችለው እያንዳንዳችን ያቃተንና የተቸገርንበት ነገር ነገር ሰብአዊ ነገር ሲደረግ አንደኛችን ሩቆን እንመለከታለን። ሩቆንን የተመለከትነው ሰዎች ላይ ያ ችግር ሲፈጠር ደግሞ እኛም ማጋዥ የምንፈልግበት ጊዜ ስለሚመጣ ይህንን በርቀት መመልከቱ አግባብ አይደለም ነው ዋናው ነገር። ስለዚህ በዚህ አይነት መልኩ አብረን ልንሄድ የምንችል ህዝቦች፣ በግድ ራሳችንን ለማላየት የምንሞክር ከሆነ አገር ሲጠፋ ሁላችንም አብረን ነው ምንጠፋው፣ ልዩነት የለውም። ስለዚህ ትውልድን ማፍራት አለብን። ዛሬ የሰራነው ስራ ነው የእኔን የሌላውን የወገኖችን ልጆች በጠቅላላ አርሞ አ ቆ አገር እንዲረከቡ ማድረግ የሚቻልበት መንገድ የምናመቻችበት በዚህ ይመስለኛል። አንጋፋው አርቲስት አለማየሁ እሸቴም በራሳቸው ፈቃድና በሙሉ እምነት የሚችሉትን ይዘው መምጣታቸውን ለአሜሪካ ድምፅ አስረድቷል። ምንም ይሁን ምንም የኢትዮጵያ ሕዝብ ሃይማኖተኛ ነው። ክርስቲያኑ አምላኩን ተማጽኖ የሚያደርግ፣ ሙስሊሙ እንደዛው በቀን አምስት ጊዜ ሰግዶ ለምኖ የሚያደር ነው። እግዚአብሔርን ስም የሚያከብር ነው። ስለዚህ እንኳንስ ጭንቅ በወገን ላይ ወድቆ ለሩቅም ሰው ሲያይ ይሳሳል፣ ይረዳል ኢትዮጵያዊ። ታዲያ የሚያስተባብርህ ካለ፣ የሚያሳምንህ ካለ እነዛ ሁሉ ይሄ ልጅ ደግሞ ከመሀላችን ወጥቶ በአሁን ሰዓት ላይ ብዙ ቁም ነገር እየሰራ ያለ ልጅ በመሆኑ ታማኝን ማለት ነው። ኤግዛክሊ። ስለዚህ ኩራት ይሰማኛል። የሚያደርገው ነገር ሁሉ ደስ ይለኛል። ስለዚህ እንኳን ይሄ ሌላም ነገር አቅማችን በቻለ አለ ራሳችን ሳንጎዳ ለመተባበር ፍቃደኛ ነኝ እኔ። ስንት ናችሁ አሁን እዚህ ያዋጣችሁ ታርትል አላውቀውም። እያንዳንዳችን ዝቅተኛው አምስት መቶ ብር ነው። ያ ማለት ደግሞ ለታይታ አይደለም። ከልብህ ያለህን ነገር ታወጣና ትረዳለህ። በዛ አንጻር ደግሞ ቤተሰቦችንም ማስታወስ አለብህ፣ የምታስተዳድረውን ያም ደግሞ እንዳይጓደል ያስፈልጋል። ብዙዎቻችን ያለችንን በፍቅር ዝቅተኛውን አምስት መቶ በማድረግ ሰጥተናል። ከዓለም አቀፍ ትብብር ለኢትዮጵያውያን መብት ቀደም ብሎም ድጋፍ ለማሰባሰብ የሞከሩና በተለያዩ ጫናዎች ምክንያት ያቆሙ መኖራቸው ተገልጿል። ጥረቱን ሳያቋርጡ የቀጠሉና በኋላም በታማ የበየነና በትብብሩ የተጀመረውን እንቅስቃሴ የተቀላቀሉም አሉ። ከአስር ጓደኞቿ ጋር በመሆን በትግራይ ክልል ለሚገኙ ዜጎች ድጋፍ ስታሰባሰብ የቆየችው ፍሬወይን የገብረመድህን አንዷ ናት። ናችሁ፣ አንጋፋ አርቲስቶቻችን ናችሁ፣ ጥሩ ስም ያላችሁ ናችሁ። ጥሪያችንን ተቀብላችሁ ጠርተናችሁ አይደለም አስገድዷችሁ ነው የመጣችሁት። የህዝብ ጉዳይ ስለሆነባቸው የተቸገረው ህዝባችሁ ህዝባችሁ ስለሆነ ነው እዚህ የተገኛችሁት። ምናልባት አለን ስላልናችሁ ብቻ ነው ቦታው ላይ የተገኛችሁት። እና የትግራይን ብቻ አይደለም ወክዬ እዚህጋ የቆምኩት፣ የመተከልም ጉዳይ ጉዳይ ስለሆነ በእርግጥ ብቻ ለብቻ ነበር ስንሰበስበ የነበረው። ቀደም ሲል የትግራይን ሰብስበን ልከናል፣ አስር ጓደኛሞች የምንሆን ሁለት ዙር። ከዛ በኋላ ግን እነ ታማኝ መተው የ ኢትዮጵያዊ ጉዳይ የጋራ ነው እንጂ የተናጠል አይደለም። ስለዚህ ለምን አብረን አንሰራም ሲባል የተሻለ ሀሳብ ነው። ምክንያቱም ተነጣጥለን አልሆነም። ተሰብስበን ስንሰራ የተሻለ ነገር እናመጣልናል። እግዚአብሔር ይመስገን የተሻለ ነገር ሰርተናል። ብዙዎች ፈርተው ወደኋላ ብለዋል። እኛን አስፈርቶ ወደኋላ ያደረገን ነገር የለም። እናንተንም አስፈርቶ የመለሳችሁ ነገር የለም። ገዷችሁ መታችኋል እና በሁለቱም በተጎዱት ተሽለን አይደለም ያለችንን የሰጠ ነው ተርፎን አይደለም እና በሁለቱም ህዝብ ስም በእውነት ከልብ እናመሰግናለን። እግዚአብሔር ይጨምር የጎደለ ያለብንን ያጣነውን የተመሰቃቀለውን ነገር እሱ ያስተካክልልን። ሜሮን ታደለ ደግሞ በማህበራዊ ሚዲያ ተሰባስበው ለመተከል ተፈናቃዮች ድጋፍ ሲያሰባስቡ ከነበሩ በጎ ፈቃደኞች መካከል ናት። የመተከል ለብቻ ስናሰባስብ ነበር፣ በሶሻል ሚዲያ ተሰባስበን ያሰባስብ ነው። አንድ መኪና ያህል ልከናል እና ይህን የታማኝን ሀሳብ ስናገኝ እውነት ነው፣ በተናጥል ምንም አንሰራም በሚል ከታማኝ ጋር ተቀላለን ተቀላቅለን መስራት ጀመርን። ጥሩ ነው። እኛ አሁን እቃው ላይ አልነበረም ሀሳባችን። ታማኝን መጀመሪያ ሲለን እቃው ላይ አይደለም፣ ሰው ጭንቅላት ላይ ነው መስራት ያለብን። ያው መተከልና ትግራይ ላይ ያለን ሁለት የተራራቀ ነገር ማቀራረብም ነው የፈለግ ነው። እኔ ለመተከል ከመሰብሰቤ ውጭ ለትግራይናት መሰብሰብ እንዳለብኝ ነው የተሰማኝና ለዛ ነው አንድ ላይ ሆነን የጀመር ነው። አሁን ያለው ነገር ጥሩ ነው። እናንተ ዛሬ መታችሁ ልፋታችንን በደንብ እንድንወደው አድርጋችሁናል። በጣም ደስ ብሎናል ስለመጣችሁ። እግዚአብሔር ይስጥልን። ሀሙስም እንጠብቃለን። ቅዳሜ ደግሞ የመጨረሻው ላይ ከዚህ የበለጠ በጥሩ በፍቅር ተመሰጋግን እንደምንለያይ ተስፋለኝ። እግዚአብሔር ያክብርልን። እናም ዓለም አቀፍ ትብብር ለኢትዮጵያውያን መብትና አጋሮቹ የጀመሩት ድጋፍ የማሰባሰብ ጥረት ጫናዎችን ተቋቁሞም ቢሆን መቀጠሉ ተመልክቷል። የብሔር ክፍፍልና የፖለቲካ ልዩነት ሰብአዊና አገራዊ የሆኑ ጉዳዮችን ማወኩ እንደሚቀር ሁኔታውም እንደሚቀየር በጎ አድራጊዎቹ ተስፋ አድርገዋል። በየፊናቸው ሲንቀሳቀሱ የነበሩ በጎ ፈቃደኞች ጥረቱን መቀላቀላቸውም የተስፋ ስንቅ ሆኗቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ በዛሬ ዕለት የኤርትራውያን ዓለም አቀፍ ተቃውሞ በሚል በተጠራው ሰልፍ እዚህ ዋሽንግተን ዲሲ ውስጥ የውጭ ጉዳይ ሚኒስቴር መስሪያ ቤት ፊት ለፊት የተቃውሞ ሰልፍ ተካሂዷል። በትግራይ የሚደረገው ጦርነት ይቁም፣ የኤርትራ ወታደሮች ከኢትዮጵያ የኢትዮጵያም ወታደሮች ከኤርትራ በአስቸኳይ ለቀው ይውጡ፣ በኢትዮጵያ ትግራይ ክልል የነበሩት ሀያ ሺህ የሚደርሱ ኤርትራውያን ስደተኞች ከምን እንደገቡ ይነገረን፣ እንዲሁም ኮቪድ አስራ ዘጠኝን እንደ ምክንያት መጠቀሙ ይቁም የሚሉ ጥያቄዎችን ቡድን ሲያሰሙ ውለዋል። የሰልፉን አስተባባሪዎች ያነጋገረው ደረጀ ደስታ ነው፣ እንደሚከተለው ያቀርበዋል። አቶ ኢሲኤል ብፁ አምላክ የዛሬውን ሰልፍ ካዘጋጁት መካከል አንዱ ናቸው። ስለ ሰልፉ ዓላማ እንዲህ ብለዋል። የሰልፉ ዋና ዓላማ ዛሬ ስቴት ዲፓርትመንት አደባባይ ሆነን በኢትዮጵያ በትግራይ ክልል የሚካሄደው ያለው የእልቂት ውጊያ እንዲቆም እንዲሁም በሕዝቡና በተለይም በስደተኞች በኤርትራ ስደተኞች ላይ የሚደረገው ያለው ግፍ እንዲቆም እና በአስቸኳይ እርዳታ እንዲደርሳቸው እና የሕይወታቸው ዋስና እንዲሰጣቸው የሚመለከተውን ሁሉ የሚገባውን ሰራና እንዲያደርግ ለመጥራትና ለመጮህ ነው። ሌላው የሰልፉ አስተባባሪ አቶ ተመዝገን አምደ ሚካኤልም የሰልፉን ዓላማ ጠቅለል በማድረግ እንደሚከተለው ገልጸውታል። ስርዓቱ እና ዲክቴተር የሆነውን ኢሳያስ አፈወርቂ እሱ የኤርትራን ሰራዊቶች ወደ ትግራይ ገብተው በማያስፈልጋቸው ጦርነት ገብተው ብዙ ብዙ ልጆች እያለቁ ስላሉ፣ ወጣቶች እያለቁ ስላሉ ይሄኛው ጦርነት አያስፈልግም። ለኤርትራ የሚመለከታት ጦርነት አይደለም። ጦርነትም በመሰረቱ መልካም አይደለም። እኛ ለብልጽግና መስራት ያለብን ሲሆን እንደዚህ ብሎ ሴራ አርጎ እነዚህ የኛው ጦርነት መጀመሩና እነዚህ ወጣቶች እዛ በማይመለከታቸው ጦርነት ውስጥ ገብተው እንዲያልቁ የኤርትራ ሕዝብ ፍላጎት አይደለም። ስለዚህ ለእሱ ለማሳወቅ ነው አሁን ሰላማዊ ሰልፍ የምናረገው ያለ ነው። አቶ ኢስኤል የኤርትራ ወታደሮች ከኢትዮጵያ የኢትዮጵያ ደሮችም ከኤርትራ እንዲወጡ ጥያቄያቸው መሆኑን ገልጸዋል። የኤርትራ ሰራዊት ከትግራይ ጠቅሎ እንዲወጣ በአስቸኳይ እንዲወጣ፣ እንዲሁም በኤርትራ ውስጥ ያለው የኢትዮጵያ ሰራዊት በአስቸኳይ እንዲወጣ፣ ሁለቱም ሀገሮች ከውጊያና የውጊያ መደቦች እንዲወጡ ጥሪያችን ነው። ሌላው ያነሳችሁት የኢትዮጵያ ወታደሮች ከኤርትራ ይወጡ የሚል ነገር ነው። እሱን ሊያብራረውን ይችላሉ? አዎ፣ የኢትዮጵያ ሰራዊት በኤርትራ እንዳሉ የአደባባይ ሚስጥር ነው ገብተዋል ከዚህ በፊት ስለዚህ የኤርትራ ልዑላዊነት ነው ይሄኛው የሚጥሰው ያለው እንደዚህ ገብተው እንዳልኩት ችግር ሆነ ያለው ስርአቱ ህደፍ የሚለው ስርአትና ዲክቴይተር ኢሳያስ አፈወርቂ ራሳቸው በወሰዱት እርምጃ የኢትዮጵያን ሰራዊት አስገብተው እዛ የጦርነት መናኸሪያ እያደረጉት ነው ከዛ ወጥተው አታክ ማለት ስለዚህ፣ ይሄኛው ደግሞ የኤርትራ ህዝብ ፍላጎት አይደለም። እነሱን አምጥተህ እዛ ህዝቡ በስንት ችግር እያለፈ እንደገና ደግሞ ከ ከችግር ወደ ችግር እነሱን ቴክር ለማድረግ የሚመጣው ሆስፒታሉም፣ በእነሱም አንዳንዱም ወታደሮች እዛ እየታከሙ ናቸው። ስለዚህ ይሄኛው ደግሞ መቆም አለበት። ደግሞ መቼ ነው? አሁን ነገ ሳይሆን አሁን። ደሞ ያሉ ነው። ሌላው በትግራይ ውስጥ ያሉ የኤርትራ ወታደሮች ንብረት ይዘርፋሉ፣ ሴቶችን አስገድደው ይደፍራሉ፣ ሰዎችን ይገድላሉ የሚል ተቃውሞም በተደጋጋሚ ይነሳል። እሱ ላይ እናንተ አቋም ምንድን ነው? በትግራይ ውስጥ የሚደረገው ያለው ግፍ በጣም በጣም አሰቃቂ ነው። ይህንን ግፍ ሰው ያደርገዋል ብለንም አናምንም ነበር፣ ግን ሆኗል። ይሆናል የኤርትራ ወታደሮች አሉበት ይባላል። ይህንን ደግሞ እንዲጣራ እንፈልጋለን። ይህንኑ የኤርትራ ወታደሮች ኤርትራ ትግራይን የገቡት በግፍና በኃይል እንጂ በራሳቸው ፈቃድ አይደለም። ግን የዲክቴተሩ ኢሳያስ አፈወርቂ አመራር የኤርትራ ልጆች የኤርትራ ጎልማሶች የኤርትራ ወታደሮችም ይሁኑ በግፍ በአስገዳይ የሚለው ይህንኑ የሚሊተሪ ኮንስክሪፕሽን ለሙ ብዙ ብዙ አመታት ለሀያ ሰላሳ አመታት ባለመቋረጥ ይዟቸው ነው የነበረው። እነኚህ ሰዎች ቪክቲም ናቸው። ያደርጋሉት አደረጉት የሚባለው ነገር የመሪዎችና የጀነራሎቹ የኢሳያስና የጁንታው ኢሳያስ፣ ጁንታ ነው። ኢሳያስ ግፈኛ ነው። የግፈኛ መደብ የሚተገብሩ ሰዎች ካሉ በህግ ይቀርባሉ። ግን ሁሉም ገበኑም ችግሩም የኢሳያስና የጁንታው ብቻ ነው እንጂ የኤርትራ ልጆች አይደለም። እንደሱ ነው የምናምነው። ግን የሚፈጸመው ግፍ ይፈጸማል፣ ተፈጽሟል። በቴሌቪዥንም በተለያዩ የሚዲያ ሚዲያ ድርጅቶች ስናየው ቆይተናል። የሚያሰቅቅ ነገር ነው። መቆም አለበት። በማንኛውም የሚፈጸመው ግፍ፣ በትግራይ ህዝብ ላይ የሚፈጸመው ግፍ በኤርትራ ስደተኞች ላይ የሚፈጸመው ግፍ በትግራይ የሚኖሩ ኤርትራውያን የሚፈጸመው ግፍ በጠቅላላው መቆም አለበት በማንኛውም ይሆን። አቶ ተመዝገን እዚህ ላይ ተጨማሪ አስተያየት አላቸው። አዎ፣ እዛ ላይ ያለን አስተያየት እኛ ኢንዲፔንደንት ኢንቨስቲጌሽን ነው የምንጠይቀው ያለ ነው። ከዚህ በፊት ስንጠይቅ ነበር። አንድ ሰው ማንም እንደዚህ አይነት ክራይም ሲፈጸም ይሄኛው ክራይም አጌንስት ሁማኒቲ ነው። ስለዚህ ኤርትራዊም ሆኖ ሌላም ቢሆንም እሱ ኢንቨስቲጌት መደረግ አለበት። አሁን አንዳንድ ጊዜ የምንሰማው ኢስ ናት ኢንፎርሜሽኑ ዊ ዋንት ቢ ሹር። እነሱ ከሆኑ ደግሞ መህግ መጠየቅ አለባቸው። ነላማ እሱ ደግሞ መቆም አለበት። ሌላው ያነሳችኋቸው በኢትዮጵያ ውስጥ የሚገኙ ሀያ ሺህ ኤርትራውያን ስደተኞችን በሚመለከት ነው። በሱ ላይ ያለት አስተያየት ምንድን ነው? ከሀያ ሺህ በላይ ስደተኞች በሁለት ካምፕ የነበሩ እነዚህ በሽመልባና በሕፃት የነበሩ ስደተኞች የነሱ አሁን ሁኔታ በፍጹም አይታወቅም። እነዚህ ስደተኞች እዚህ ስንረዳቸው የነበረ ነው። ከዚህ የኮቪድ ናይንቲን ፋንድ ሆነው ሲላክ ነበር እና እነሱን ስንረዳ ነበር። አሁን የት እንዳሉም አናቃቸውም። አንዳንዱ ከዛ ወጥተው ጠፍተዋል። አንዳንዱም መረጃው የሚመጣው ያለው ከዛ ተወስደው ወደ ኤርትራ ተወስደዋል። ይሄኛው ኢንተርናሽናል ነው የሚጥስ ሆኖ እንደዚህ አይነት ነገር በፍጹም መሆን የሌለበት መሆንም፣ ዓለም ማወቅ አለበት፣ ደግሞ እርምጃ መወሰድ አለበት ዩኤንኤችሲአርም አሳውቋል። ስለ ወገኖቻችን በጣም ነው የሚያሳስበን። እነዚህ ሀያ ሺህ በላይ የሆኑ ስደተኞች የት አሉ? ስደተኞችን ማጥቃት በእውነትም ሰብአዊነትም አይደለም። ስለዚህ ህዝቡ በሙሉ ተነስተዋል። ይህኛው ነገር እርምጃ ኢንቨስቲጌት መደረግ አለበት ፎርማል ኢንቨስቲጌሽን ነው የምንጠይቀው ያለው ነው እና እርምጃ መወሰድ አለበት። ሰልፈኞቹ የዩናይትድ ስቴትስ እና ዓለም አቀፉ መንግስታት ጥያቄያቸውን ሰምተው አፋጣኝ ምላሽ እንዲሰጧቸው ጠይቀዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ደረጀ ደስታን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ወታደራዊ ኃይል በአፍሪካ ያለው ህልውናው በዓለም አቀፉ የኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት ያህል ተቀዛቅዞ የቆየ ቢሆንም አሁን አብይ ወታደራዊ ልምምድ በማድረግ ህይወት እንደሚዘራ ባለስልጣኖች ተናግረዋል። በዚህም ላይ ሌሎች ጥረቶች ታክሎበት ዩናይትድ ስቴትስ ዋናዋ የአህጉሪቱ የጸጥታ ጉዳይ ሸሪክ ትሆናለች የሚል ተስፋ እንዳላቸው ባለስልጣኖቹ መናገራቸውን የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከች ዘገባ ገልጻለች። አዳነች ፍስሀዬ ታቀርበዋለች። ባለፈው ጥር ወር በተሸኘው 2020 የአውሮፓውያን ዓመት የዓለም አቀፉ የኮሮና ቫይረስ ስጋት ባለበት ሁኔታ በዩናይትድ ስቴትስ የተመራ ትልቁ ወታደራዊ ልምምድ በአፍሪካ ተካሂዷል። በመጪው ሰኔ ወር ታዲያ ልምምዱ ተመልሶ እንደሚካሄድ ሜጀር ጀኔራል አንድሪው ሮሊንግ ጠቁመዋል። ሮሊንግ በአህጉሪቱ ካሉት ከፍተኛ ወታደራዊ መሪዎች አንዱ ናቸው። የዚህ ዓመቱ ወታደራዊ ልምምድ ሞሮኮ፣ ሴኔጋልና ቱኒዣ ይካሄዳል። በዚህ ዓመት የአፍሪካ አንበሳ 21 የተባለን ወታደራዊ ልምምድ ስንቀይስ እንደ አመችነቱ ሊቀያየር በሚችልበት ዘዴ ነው የነደፍ ነው የኮቪድ-19 ወረርሽኝን በመታገል ተግባር ዓለምና እያንዳንዳቸው የአፍሪካ ሀገሮች የደረሱበትን ሁኔታ በመገምገም እንዴት ልንሰራ እንደምንችል በመገንዘብ ነው። ይህን በማድረግ ሂደት ላይ ነን። በዚህ የአፍሪካ አንበሳ ወታደራዊ ልምምድ ሀያ የሚሆኑ አጋር ሀገሮችና አስር ሺህ ወታደሮች ይካፈላሉ። ይህም የዩናይትድ ስቴትስ ዲፕሎማቶች በቅርቡ እንደገለጹት ሁሉ ዩናይትድ ስቴትስ ከተቀረው ዓለም ጋር ወደ መስራት መመለሷንና ዝግጁ መሆኗን ያሳያል። በአፍሪካ የተጽዕኖ አሳዳሪነት ቦታ ለመያዝ በሚደረገው ጥረት በአፍሪካ ዋናዋ የዩናይትድ ስቴትስ ተቀናቃኝ ቻይና መሆኗን እና ለምን ዩናይትድ ስቴትስ የተሻለች መሆኗን ከማስረዳት ሮሊንግ ወደኋላ አላሉም። የተሻለ የአጋርነት አማራጭ ማቅረብ ቀጥለናል። የአህጉሪቱን የኢኮኖሚ የፖለቲካና የጸጥታ ተቋማትን ሊያሰናክል እንዲሁም በአፍሪካ ያለመረጋጋት ሁኔታን ሊያባብስ ከሚችለው ወገን የተሻለን አማራጭ ነን። በጸጥታ በኩል የተሻለ ብቃት እንዲኖረን የሚያደርገው በዋናነት መሳሪያችን፣ የማሰልጠን ብቃታችን፣ የትምህርት ስርዓታችን እና የምንሰጠው ሌላ የጸጥታና የደህንነት ድጋፍ ጥራት ነው። ሁለተኛ ደግሞ በአፍሪካ ዙሪያ ለጸረ ሽብር እንቅስቃሴዎች የምናደርገው ድጋፍ ነው። የዩናይትድ ስቴትስ የአውሮፓ እና የአፍሪቃ ወታደራዊ ኃይል አዛዥ ጀኔራል ክሪስቶፈር ካቮሊም ሩሲያ በአፍሪቃ ላይ ያላትን ምኞት በሚመለከት በተመሳሳይ በግልጽ ከመናገር አልተቆጠቡም። ሩሲያ ሱዳን ላይ የባህር ኃይል ሰፈር እንደምትመሰርት በቅርቡ አስታውቃለች። በተለይ ሩሲያን በሚመለከት ሩሲያውያን አፍሪካ ውስጥ ያላቸውን ተደራሽነት ለማስፋት ዲፕሎማሲያዊ፣ ኢኮኖሚያዊና አንዳንዴም ወታደራዊ ዘዴ እየተጠቀሙ ነው። እኔ እንደሚመስለኝ ግን ለአፍሪካ የተሻለ የምታቀርበው ዩናይትድ ስቴትስ ናት። የተለየ ሞዴል ነው የምናቀርበው። መረጋጋትን እናመጣለን። ኃይል የሚጠቀሙ ጽንፈኛ ድርጅቶችን እንቅስቃሴ የመዋጋት ድጋፍ እንሰጣለን። ዴሞክራሲ እንዲሰፍን፣ ሰብአዊ መብቶችና የሕግ የበላይነት እንዲከበሩ ጥረት እናደርጋለን። ዩናይትድ ስቴትስ ምንጊዜም ቢሆን ለእነዚህ ዓላማዎች የቆመች ናት። የአማጽያንና የጽንፈኛ ቡድኖች እንቅስቃሴ በዓለም አቀፍ ወረርሽኝ ምክንያት አዝግሞ ሊሆን ቢችልም ባለፈው ዓመት እንቅስቃሴያቸውን መቀጠላቸው እንዳልቀረ ሁለቱ ጄኔራሎች አስገንዝበዋል። ይህን ዋና ተግዳሮት ለማሸነፍም ከአፍሪካ ሀገሮች ጋር እየሰሩ መሆናቸውን ገልጸዋል። ዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኤ አማሪክ የፌስቡክ ገጻችን፣ ሃሽታግ ቪኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኤ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ የምንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። ዴሞክራሲ በተግባር የዛሬው የዲሞክራሲ በተግባር ዝግጅታችን በእስር ቤት የሚገኙ ፖለቲከኞች ለመጪው ምርጫ እጩ ሆነው መቅረብ መቻል ያለመቻላቸውን በተመለከተ ፖለቲከኞች፣ ምርጫ ቦርድ እና አንድ የሕግ ባለሙያ የሰጡት አስተያየት ተካትቶበት የተሰናዳ ዝግጅት ነው። እንደሚከተለው ይቀርባል። አቶ ገለታው ዘለቀ የባልዳራስ ለእውነተኛ ዴሞክራሲ የህዝብ ግንኙነት ኃላፊ ናቸው። ፓርቲያቸው በአሁኑ ሰዓት በእስር ላይ የሚገኙ አመራሮችና አባላትን በእጩነት ለማስመዝገብ በዝግጅት ላይ መሆኑን ይናገራሉ። ሁለት አመራሮች እስር ቤት ይገኛሉ። ቃሊቲ እስክንድር ነጋ ፕሬዚደንታችን፣ ቶ ስንታየሁ ቸኮል የድርጅት ጉዳይ ኃላፊ፣ ቀለብ ስዩም አደራጅና እስካለ ተፍል እንደዚሁ አደራጅ ናቸው። እነሱ በዚህ በሚመጣው ምርጫ ይወዳደራሉ። አሁን በምዝገባ ሂደት ላይ ይገኛሉ። በሚመጣው ምርጫ እዚህ አዲስ አበባ ላይ ለስንታየሁ እስክንድር ለክልል ይወዳደራሉ። ቀለብ ስዩም ለተወካዮች ምክር ቤት ይወዳደራለች። የኢትዮጵያ ብሔራዊ ምርጫ ቦርድ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር በነበረው ስብሰባ ላይ ይህንን የእጩ ማስመዝገብ ሂደት በተመለከተ ጥያቄ ተነስቶ ነበር። ጥያቄውን ያነሱት አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነፃነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ ሲሆኑ በእስር ላይ የሚገኙ አባሎቻቸውን በእጩነት ማቅረብ ስለሚችሉበት ሁኔታ ማብራሪያ ጠይቀው ነበር። አቶ በቴ ከምርጫው ጋር በተያያዘ ሶስት የተለያዩ ጉዳዮችን እንዳነሱ ገልጸው፣ አንደኛው የእጮች ጉዳይ እንደሆነ ለአሜሪካ ድምጽ ገልጸዋል። አምና እጩዎችን መልምለን ነበር። እጩ ለማቅረብ አንድ ወር ሲቀር ነው በኮቪድ ምክንያት ምርጫው የተራዘመው እና በዛን ወቅት የመለመልናቸው ውስጥ ዘጠና ፐርሰንቱ አሁን የሚገኙት ናቸው እና የእኛ ጥያቄ እነዚህ አሁን በተለያየ ምክንያት ተይዞ ያሉት ነገር ግን በፍርድ ሂደትም ላይ ሌሉት መብታቸው እስከ ፍርድ እስካልተገፈፈ ድረስ እጩ ሆኖ መቅረብ ይችላሉ የሚል ጥያቄ ነበረ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ በዚህ ስብሰባ ላይ ለተነሳው ጥያቄ ምላሽ ሲሰጡ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ሆነው መቅረብ እንደማይችሉ ተናግረዋል። እስር ቤት ያሉ ሰዎች በእጩነት መቅረብ ይችላሉ ወይ? አጭሩ መልስ አይችሉም ነው። ምክንያቱም እሱን በር ከከፈት ነው የኦነግ አባላት ብቻ ሳይሆኑ በነፍስ ግድያም የተከሰሱት ባይፈረድባቸውም እንኳን እጩን ንቅረብ ልሉን ነው አንዳንድ ሀገራት ያቀርባሉ። ስትሬንጅ በሆነ ሁኔታ ማለት ነው። ግን የኛ ህግ ያንን የሚያዝ አይደለም። ለምን አላዘዘም ወይም ለምን አልፈቀደም ወደሚለው መሄድ አልችልም። ግን ያንን የሚፈቅድ አይደለም እና እስር ላይ ያሉ የፖለቲካ ፓርቲዎች አባላት በእጩነት ይቀርባሉ የሚባልበት ሁኔታ የህግ አግባብ የለም ማለት ነው። ግን እስር ቤት ቆይተው ፍርድ ቤት ነጻ እስካላቸው በከባድ ወንጀል እስካልተፈረደባቸው ወይም ፍርድ ቤቱ መብታቸውን እስካልገደበባቸው በእጩነት ለመመዝገብም ሆነ ለመወዳደር ይችላሉ። አቶ በቴ ጥያቄዎቻቸው እስካልተመለሱ ድረስ በምርጫ የመሳተፋቸው ሁኔታ አነስተኛ መሆኑን ጠቅሰው በተለያየ አጋጣሚ ፓርቲያቸው ጉዳዩን እንደሚያነሳውና ከምርጫ ቦርድ ሊቀመንበር ጋር በተገናኙበት ጊዜም ይህንኑ መናገራቸውን ገልጸዋል። አቶ ገለታው በበኩላቸው በሕጉ መሰረት እስረኞቹን ለምርጫ ማስመዝገብ እንደሚቀጥሉና ስለመከልከሉ የሚያውቁት ነገር እንደሌለ ተናግረዋል። ይህንን ምላሽ ይዘን ወደ ምርጫ ቦርድ የተመለስን ሲሆን ቦርዱ ይህንን ውሳኔ ያሳለፈው በእጩ ተወዳዳሪዎች ምዝገባ የድጋፍ ፊርማ አሰባሰብና መለያ ምልክት አመራረጥ መመሪያ ቁጥር ሰባት ሁለት ሺ አስራ ሶስት መሰረት መሆኑን ገልጸውልናል። በዚህ መመሪያ ላይ የእጩነት መመዘኛዎች መሰረት የእጩነት ምዝገባ ጥያቄ አቀራረብና የምዝገባ ሥነ ሥርዓት ክፍል ላይ በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመመረጥ መብቱ ያልተገፈፈ ሰው እጩ ሆኖ እንደሚቀርብ ሰፍሯል። የቦርዱ ሊቀመንበር ብርቱካን ሚደቅሳም እንደተናገሩት እስር ቤት የሚገኝ ሰው በእጩነት ይቀር ባል የሚል ህግ የለም ነው። በፖለቲካ ፓርቲዎቹ ጥያቄና የምርጫ ቦርዱን አስተያየት ጠቅሰን የህግ ባለሙያ ጠይቀናል። አቶ ደበበ ሀይለ ገብርኤል የህግ ባለሙያ ሲሆኑ ከምርጫ የመምረጥና የመመረጥ መብት ጋር በተያያዘ በተለያየ ጊዜ ስልጠናዎችን በመስጠት ይታወቃሉ። ህጉ ምን ይላል የሚለውን ልንመለከት ይሻላል። የመምረጥና መምረጥ መብት በህገ መንግስቱ አንቀጽ ሰላሳ ስምንት ላይ እንደተመለከት ነው መሰረታዊ የዲሞክራሲያዊ መብት ነው ይሄ በህገ መንግስቱ ላይ የተረጋገጠ ነው የተወሰኑ ሊሟሉ የሚገባቸውን ነገር ህገ መንግስቱ አንተ ስራ ያመላክታል። ከዛ በተረፈ ደግሞ በዝርዝር የፖለቲካ ፓርቲዎች እና የምርጫ አዋጁ እንደዚሁ የሚያስፈታቸው ድንጋጌዎች አሉ። ይሄ አሁን በቅርብ የወጣው አዋጅ ቁጥር አስራ አንድ ስልሳ ሁለት ሁለት ሺህ አስራ አንድ ላይ የተቀመጡ ነገሮች አሉ። በዚህ አዋጅ ስለ ምርጫ መርሆች የሚናገረውን አንቀጽ አምስት ጠቅሰው በአንቀጹ ንኡስ ቁጥር ሁለት ስር የተደነገገውን በመያዝ የህግ አስተያየታቸውን ይሰጣሉ። የመምረጥ ወይም የመመረጥ መብቱ በህግ ወይም በፍርድ ቤት ውሳኔ ያልተገደበ ማንኛውም ኢትዮጵያዊ መምረጥ ወይም መመረጥ ይችላል። ሆኖም ለመምረጥም ሆነ ለመመረጥ አይገደብም ይላል። ይሄ እንግዲህ በመረጥ ደረጃ የተቀመጠ ነው። ስለዚህ አንድ ሰው እንዳይመረጥ ሊያደርገው የሚችለው ምክንያት በሁለት ነው። አንደኛ ግልጽ በሆነ ህግ የተከለከለ መሆን አለበት። በዚህ ህግ መሰረት ልትመረጥ አትችልም ተብሎ እንዲህ አይነት ሰው ሊመረጥ አይችልም ተብሎ በህግ መደንገግ አለበት፣ ወይም ደግሞ በፍርድ ቤት ውሳኔ መብቱ የተገደበ መሆን አለበት። ለምሳሌ የእኛም የወንጀል ህጉን ከወሰድም የወንጀል ህጉን አንቀጥ አንድ ቶ ሀያ ሶስት ሀ ላይ የተቀመጠ አለ። ያ ምንድን ነው? ፍርድ ቤት በአንድ ወንጀል የተከሰሰ ሰውን በተጨማሪ እንደ ተጨማሪ ቅጣት ነው የሚወሰደው። በተጨማሪ ያ ሰው በመምረጥ መመረጥ መብቱ እንዳይሰራበት ጨምሮ ሊያዝ ይችላል። የተሰራው ወንጀል ከእንደዚህ አይነቱ ከሲቪል መብት ጋራ የተያያዘ ሆኖ በሚያገኘ ጊዜና ተገቢ ነው ብሎ ፍርድ ቤቱ ካመነ ውሳኔ ሲሰጥ ይሄ ሰው ለተወሰነ ጊዜ ከመምረጥና መምረጥ መብቱ ታቅቦ ወይም ደግሞ ታግዶ ይቆዩ ብሎ ሊያስቀምጥ ይችላል። በምርጫ አዋጁ ላይ ለእጩ የሚያበቁ ዝርዝር መስፈርቶችን የሚዘረዝረው በአንቀጽ ሰላሳ አንድ አንድ ሰ የተገለጸውንም ጠቅሰው ያስረዳሉ። ለእጩነት የሚያበቁ መመዘኛዎች ይልና ሰላሳ አንድ ላይ ንዑስ ቁጥር አንድ በሕግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። አሁንም ሌላ የሚያስቀምጠው ነገር የለውም። ስለዚህ አንድ ሰው ምቹነት ለመቅረብ ሊያሟላቸው የሚገባቸው ዝርዝር መስፈርቶች ተዘርዝረዋል። ከዛ ውስጥ አንዱ በሕግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ ይላል። ሌሎቹ ይሄ የእድሜ ጉዳይ አለ፣ የዜግነት ጉዳይ አለ፣ የመደበኛ የመኖሪያ ስፍራ ጋር ተያይዞ የተቀመጠ አለ። ከአእምሮ ጤንነት ጋራ ተያይዞ የተቀመጡ የተለያዩ መስፈርቶች አሉ እና ከነዛ ውስጥ አንደኛው መስፈርት ይሄ ነው። በህግ ወይም በፍርድ ቤት ውሳኔ የመምረጥ ወይም የመምረጥ መብቱ ያልተገፈፈ የሚል ነው። ሌላ እንግዲህ በዚህ አዋጅ ላይ በእስር ላይ የሚገኙ ሰዎች መምረጥ አይችሉም ወይም ደግሞ በዕጩነት መቀብ አይችሉም የሚል ግልጽ ድንጋጌ እዚህ አዋጅ ላይ የለም ይህንን ለማየት ባደረኩት ጥረት እንደዚህ አይነት ክልከላ አያስቀምጥም። ኖሮ እዚሁ አንቀጽ ሰላሳ አንድ ላይ ይገለጥ ነበረ። ከእነዚህ ዝርዝር አንቀጾች አንጻርም በእስር ላይ የሚገኙ ሰዎች አላቸው ያሉትን መብት ይናገራሉ። አቶ ደበበ እንግዲህ በእስር ላይ ያሉ ሰዎች ሁለት ነገር ያው ለይቶ ማየትን ይጠይቃል። በእኛ ህገ መንግስቱ ላይ የተቀመጠ ዓለም አቀፍ ተቀባይነት ያለው ማንኛውም የተከሰሰ ሰው በተከሰሰበት ጉዳይ ጥፋተኛ ተብሎ እስከሚወሰን ድረስ ንጹህ ሆኖ የመገመት መብቱ የተጠበቀ ነው። ንጹህ ነው ተብሎ የሚታሰበው ጥፋተኝነቱ የሚረጋገጠው በኋላ ነው። በክርክር ሂደት ማስረጃ ቀርቦ ማስረጃውን ተከላክሎ ከዛ በኋላ ያንን ማስረጃ ክላከል በቂ ማስረጃ ማቅረብ ካልቻለ ፍርድ ቤት ጉዳዩን ተመልክቶ ጥፋተኛ ሊለው ይችላል። በነገራችን ላይ ኢቨን ጥፋተኛ እንኳን ተብሎ ቢባል ፍርድ ቤት ጉዳዩን ተመልክቶ በመምረጥና መመረጥ መብት ውስጥ ልትሳተፍ አይገባህም ብሎ ካልከለከለው በስተቀር ጥፋተኛ እንኳን ሆኖ ቢገኝ አሁንም በዚህ የሲቪል መብቱ ሊሰራበት ይችላል። ስለዚህ በፍርድ ሂደት ላይ ያሉ ሰዎች ንጹህ ሆነው ነው የሚቀመጡት። ያን ብቻም አይደለም፣ ይዝን ቢፈረድባቸውም ፍርድ ቤት በተጨማሪ ካላደረገ በስተቀረ የፍርድ ክልከላ ካላደረገ በስተቀረ የመምረጥና መመረጥ መብታቸውን ሊሰሩበት ይችላሉ። እዚህ እኔ አሁን ባለው ንባብ የዚህ የምርጫ አዋጁ ላይ እስረኛ የሆነ ሰው ሊመጣ አይችልም የሚል ክልከላ አልተቀመጠው። ይህ ባልተቀመጠበት ሁኔታ ኢቨን በመመሪያም ቢሆን ቦርዱ መመሪያም በማውጣት ክልከላ ሊያቋቁም አይችልም። ይህ መሰረታዊ የሕግ መርሆ ነው። መብትን የሚገድቡ ጉዳዮች በመመሪያ የሚደረጉ አይደሉም። መብትን የሚገድቡ ጉዳዮች በአዋጅ ነው ሊወጡ የሚገባቸው በተወካያቸው ምክር ቤት ምክር በሚወጡ አዋጅ ነው ሊደነገጉ የሚገባቸው። ከዛ በተረፈ የምርጫ አዋጁም ቢሆን እንዲህ አይነት ገደብ ሊያስቀምጥ እንደሚችል መመሪያ በማውጣት ቦርዱ በዚህ መብት ላይ ደስ ሊያስቀምጥ እንደሚችል የሚያመላክት ነገር አዋጁ ላይም የለም። የአፈጣጠም ችግር ሊነሳ ይችል ይሆናል። ከዛ በተረፈ ግን በህግ ረገድ በስ ላይ ያሉ ሰዎች በእጩነት ሊቀርቡ አይችሉም የሚል ግልጽ የሆነ ህግ በሌለበት ሁኔታ መከልከል አይቻለም የሚል አቋም ነው ያለ በአጠቃላይ ፓርቲዎቹ በእስር ላይ የሚገኙ አባላቶቻቸውን በእጩነት ለማስመዝገብ በመጠየቅ ሂደት እንደሚገፉበት ገልጸዋል። ቦርዱ እንደማይቻል ገልጿል። የህግ ባለሙያው ደግሞ ይቻላል ብለዋል። እኛም በጉዳዩ ላይ ተጨማሪ ማብራሪያዎችን ሊሰጡ የሚችሉ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከታዩ ቅንብር ሴቶችና ቤተሰብ ይሆናል። ኢትዮጵያውያኑ የቀን አቆጣጠር 2021 ዓ ም የተባበሩት መንግስታት ተቋማት የቤተሰብ ምጣኔ 2020 የዓለም አቀፍ የትብብርና ተነሳሽነት ሪፖርትን ይፋ አድርጓል። ሪፖርቱ ኢትዮጵያን ጨምሮ 67 ዝቅተኛ የኑሮ ደረጃ ባላቸው ሀገራት ላይ የተሰራ ሲሆን ምንም እንኳን ገቢያቸው አነስተኛ በሆኑ ሀገራት ውስጥ ያለው የቤተሰብ ምጣኔ ተጠቃሚነት ቢጨምርም የኮቪድ-19 ወረርሽኝ ግን የቤተሰብ ምጣኔ እቅዱን በተገቢው መንገድ ለማስ ካስኬድ ትልቅ ስጋት እንደፈጠረ አመላክቷል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢዎች ሌኖርድ ማዱና ካሮል ጉንስበርግ ባጠናቀሩት ዘገባ ላይ ተጨማሪ ቃለምልልሶችን ያካተተችው የደንገረመው ዝርዝሩን ለሴቶችና ቤተሰብ አዘጋጅተዋለች። ትዕግስት አያሌው ለዚህ ቃለ መጠየቅ ሲባል ስሟ የተቀየረ ወጣት ነዋሪነቷ በጉራጌ ዞን ወልቂጤ ከተማ ነው። ትዳር ከያዘች ሁለት ዓመት ተኩል ያለፋት ሲሆን ከባለቤቷ ጋር በመሆን ከሁለት ዓመት በፊት በክንድ ላይ የሚቀበር ኢምፕላንት የተሰኘ የወሊድ መቆጣጠሪያ ከመንግስት ተቋማት በነፃ አገልግሎት ማግኘቷን ትናገራለች። ትዕግስት በግብረ ሰናይ ተቋም ውስጥ በምግብ አብሳይነት የምትሰራ ሲሆን፣ ባለቤቷ ደግሞ የግንበኝነት ኮንትራት እየወሰደ ይሰራል። ይሁንና በቋሚነት በወር የሚያገኙት የእሷ 1600 ብር ደሞዝ ብቻ ነው። በዚህም የተነሳ ሕይወታችንን በደንብ እስክናደራጅ እና ቤታችንን እስክናሟላ ብዬ የቤተሰብ ምጣኔን አገልግሎት ለመጠቀም መርጫ አለው ትላለች። መጀመሪያ ሁለታችንን ንብረት ለልጆቻት የሚያስፈልጉ ነገሮች ማሟላት ስለነበረብንና የጋብቻ የጋብቻ ስነስርዓታችንን ማስጠቀም ስለነበረብን ለዛ ብለን

እሱ ጋር ተጽዕኖ እንዳይደርስበት ከዚያ አንጻር እኔ እና እሱ ተነካክረን ያደረግነው። በዓለም ዙሪያ ታዲያ ትዕግስትን የመሰሉና ህይወታቸውን ለማቃናት እንዲሁም ኑሯቸውን ለማሻሻል የቤተሰብ ምጣኔ አገልግሎት መጠቀም ምርጫቸው ያደረጉ እጅግ ብዙ ሴቶችና ቤተሰቦች አሉ። የተባበሩት መንግስታት ተቋማት የቤተሰብ ምጣኔ የሀያ ሀያ የአለም አቀፍ ትብብርና ተነሳሽነት ሪፖርት በቅርቡ ይፋ የተደረገ ሲሆን፣ በተጨማሪም ኮቪድ 19 የቤተሰብ ምጣኔ አገልግሎት ተደራሽነት ላይ ካደረሰ የደረሰበት ጫና አውጥቶ ተደራሽ ለማድረግ ለቀጣይ አስር ዓመት ተግባራዊ የሚደረግ እቅድም ወጥቷል። የአሜሪካ ድምጽ ያነጋገራቸው የዓለም የቤተሰብ ምጣኔ ሀያ ሀያ ስራ አስፈጻሚ ዳይሬክተር የሆኑት ቤዝ ሽላንተርን ታዲያ አዲሱ እቅድ ለሴቶች እና ልጃገረዶች ምርጫ ቅድሚያ የሚሰጥ ነው ይላሉ። ስለ ቤተሰብ ምጣኔ ስናነሳ ዋናው ነገር የእናቶች ጤና ነው። ይሄ ወዴት ይወስደናል? በመውለድ እድሜ ላይ ያሉ ሴቶች የልጆቻቸውን ቁጥር ሲመጥኑና አራርቀው መውለድ ሲችሉ የበለጠ ጤናማ ይሆናሉ የሚለው ጋ ነው። ይሄ መርሃ ግብር መውለድ ያለባችሁ ይሄንን ያክል ልጅ ነው ብሎ አይገድብም። በአንጻሩ የጤና ስርዓቱን በተመለከተ ሴቶች መከላከያ መውሰድ የመፈለግና አለመፈለጋቸው ምርጫ ላይ ያተኮረ ነው። የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር ቤት ሽላንተር ከኮቪድ-19 በፊትም የገንዘብ አቅም ውስንነት፣ የመከላከያ መድኃኒቶች አቅርቦትና የማህበራዊና ባህላዊ ስርዓቶች የቤተሰብ ምጣኔ አገልግሎት ማዳረሱ ላይ አሉታዊ ተጽዕኖ እንደነበራቸው ገልጸው ኮቪድ-19 ደግሞ ሁኔታውን አብዝቶታል ይላሉ። ኮቪድ-19 እጥረት ፈጥሯል። በተለይም ወረርሽኙ በጀመረባቸው በመጀመሪያዎቹ ወራቶች የቤተሰብ ምጣኔ ምርቶች አቅርቦት ተፋልሷል። አሁን እያየን ያለነው እጅግ ብዙ ሴቶችና ልጃገረዶች አገልግሎቱን ባያገኙም ተነሳሽነት ኑሯቸው ወደ ሕክምና ማዕከል መሄዳቸውን ነው። ቤተሰቦችና ግለሰቦች ለሕክምና አገልግሎት የሚከፍሉት እስኪያጡ ድረስ የገንዘብ ችግር አጋጥሟቸዋል። ስለዚህም ሰዎች የወሊድ መከላከያ መድኃኒቶችን ለመግዛት ያጋጠማቸው ችግር የገንዘብ እጥረት ነው። ስለዚህ ኮቪድ-19 በዋናነት የፈጠረው የመድኃኒት አቅርቦት ችግርና የገንዘብ እጥረት ነው ማለት ትችላለሁ። አዲሱ የጸደቀው የቤተሰብ ሀያ ሰላሳ ቅድ ጽንስ ማቋረጥን ጨምሮ የተለያዩ የቤተሰብ መምሪያ አገልግሎቶችን የሴቶችና የቤተሰቦች ምርጫ እንዲሆኑ የፈቀደ ሲሆን ከዚህ ቀደም ወጥቶ የነበረውና ጽንስ ማቋረጥን የሚቃወመው የሜክሲኮ ከተማ ፖሊሲ በመባል የሚታወቀው ዓለም አቀፍ ፖሊሲ አንጻር በተቃራኒው የቆመ ነው። ይህ ዓለም አቀፍ ፖሊሲ ከኮቪድ-19 ጋር ተዳብሎ የቤተሰብ ምጣኔ አገልግሎትን በዓለም ዙሪያ ለማዳረስ እጅግ ሰፊ የሆነ ፈተና ጋርጦ ነበር፣ የሚሉት ደግሞ ቀድሞ ሜርስቶፕስ በሚባል የሚታወቀው የአሁኑ የኤምኤስአይ የቤተሰብ ምጣኔ አገልግሎት የኢትዮጵያ ዋና ዳይሬክተር አቶ አበበ ሽብሩ ናቸው። የአሜሪካው የቀድሞ ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ በተለይ የስነ ተዋልዶና የቤተሰብ ቅር አገልግሎትን የሚደግፉ ባለመሆናቸው ከዛ ጋር በተገናኘ ጋግ ሩል የሚል ፖሊሲ አለ በአሜሪካ መንግስት በኩል በተለይ በሳቸው ፓርቲ በኩል የሚቀነቀን እና በዛ ምክንያት ማሪስቶፕስ በተለይ የስነ ተዋልዶና የቤተሰብ ቅር አገልግሎት የሚሰጡ ድርጅቶችን መደገፍ ስለማይፈልጉ ከነዛ ውስጥ አንዱ ማሪስቶፕስ ስለሆነ ከአሜሪካ መንግስት ልናገኝ የምንችለውን እርዳታ ወይም ድጋፍ በመቋረጡ ዛ ምክንያት የምንሰጠውን አገልግሎት ባናቆምም በሰፊው እንድንገድበውም እንድንቀንስ ተገደናል። እና በተለይም እኔ ወደዚህ ፕሮግራም ወይደሞ ወደ ኢትዮጵያ ከመጣት በፊት ለአራት ዓመት በማሪሶስ ዚምባብዌ ካንትሪ ዳይሬክተር ወ በሰራሁበት ወቅትም ያየሁት ይህ ያጋጠመኝ የሚሄድ ነው እና በዛ ወቅት ወደ አስር የሚሆኑ ተንቀሳቃሽ ሕክምና ቡድኖች ነበሩ። ሁሉንም ድጋፍ የምናገኘው ከዘጠና በላይ ከአሜሪካ መንግስት ነበረ። አሜሪካ መንግስት የዶናልድ ትራምፕ ስልጣን ላይ ከመጡ በኋላ የዛ ድጋፍ ማግኘት ስራ ብቻለን የምንሰጠውን አገልግሎት በግማሽ በመቀነስ በተለይ ከሰባት መቶ ሺህ ለሚሆኑ እናቶች የምንሰጠውን አገልግሎት በመቀነስ ወደ 3400 ልንደርስ ችለናል። እና እሱም ያደረግነው በሌሎች ጋር ሰጪዎች አማካኝነት ነው። ወደ ኢትዮጵያ በምንመጣበት ሰዓት እንደዚሁ በዛ ምክንያት እኛም የዛው ሰርቪስ ተጠቃሚ መሆን ስላልቻልን አገልግሎታችን በሰፊው ወይም ደግሞ መጸ በሚገባን ልክ ባለመስጠታችን ብዙ እናቶችን መድረስ ስላልቻልን የጋግል በአንድም ሌላ መንገድ በሴቶች ላይ የደረሰው ጫና ቀላል አለመሆኑን ካለኝ የአራት ዓመት ልማች እያለ የዓለም የቤተሰብ ምጣኔ የ2020 ስራ አስፈጻሚ ዳይሬክተር በሽላንተር ስልሳ ሰባት በመቶ የሚሆኑ አፍሪካውያን ሴቶች የቤተሰብ ምጣኔ አገልግሎትን የመጠቀም ተነሳሽነት እንዳላቸው የገለጹ ሲሆን ትዕግስትም ከሁለት ወራት በኋላም የወሊድ መከላከያው ሲያበቃ በድጋሚ ለመጠቀም መወሰኗንና የጀመረችውን የማታ ትምህርት ለመቀጠል ሕልም እንዳላትም ጠቁማለች። ከአሜሪካ ድምጽ ሬዲዮ በትብብር ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም፣ በደን አደሩ።